ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ። የዓርብ ሰኔ 22 2010 ዓ ም ዝግጅታችን ጀመረ። ጤና ይስጥልን ክቡራትና ክቡራን እንደምናመሻችሁ። አስተናጋጆቻችሁ ሰሎሞን አባተና ጤና ይስጥልን፣ እኔም ሰለሞን ክፍሌ ነኝ። የኤርትራ መንግሥት የልዑካን ቡድን በኢትዮጵያ ያደረገው ጉብኝት ለሁለቱ ሀገሮች ግንኙነት መሻሻልና ለተጨማሪ ውይይቶች መንገድ መጥረጉን የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ አስታወቁ። የኢህአዴግ ስራ አስፈጻሚ ወስነው ክቡር ጠቅላይ ሚኒስትር አብይ ለዘረጉት የሰላም እጅ በፍጥነት ምላሽ የተገኘበትና እነዚህ የመጡ የኤርትራ ከፍተኛ ባለስልጣናትም ያንን መንፈስ ይዘው ነው የመጡት። ያንን የደስታ መንፈስ ይዘው ነው የመጡትና በእውነት በሪጅኑ ላይ ለሰላም ትልቅ ተስፋ የፈነጠቀ ውይይትና ቆይታ ነው ማለት እችላለሁ። በሌላ በኩል ደግሞ የሰላሙን ጥረት እንደሚደግፉ ቪኦኤ ያነጋገራቸው የአስመራ ነዋሪዎች ገልጸዋል። ከአሁን በኋላ ከኢትዮጵያ ጎረቤት ሀገራችን ጋር ጥሩ አድርገን በሰላም፣ በፍቅር፣ በወዳጅነት በብልጽግና የምንሰራበት የጠፋውን ሀያ አመት ትተን ወደሚመጣው አምስት አስር አመት የጠፋውን ሀያ አመት ክሰን በጥሩ በሰላም ሁኔታ እንደምኖር ተስፋ አደርጋለሁ። ዘገባዎቹ በአብይ ርዕስ ይቀርባሉ። አሁን የሰዓቱን ዋና ዋና ያለም ዜና እናሰማችሁ። በቤን ሻንጉል ጉምዝ ክልል ለተቀሰቀሰው ግጭት በገንዘብ የተደለሉ ሰዎች እጅ እንዳለበት የክልሉ ፕሬዚደንት አቶ አሽድሌ ሐሰን አስታውቀዋል። ጽዮን ግርማ ዝርዝር ይዛለች። ከቅዳሜ ጀምሮ በቤንሻንጉል ክልል ማኦኮሞ ወረዳ የተቀሰቀሰውና ወደ ዋና ከተማዋ አሶሳ ጭምር የተዛመተው ግጭትን አነሳስተዋል፣ አባብሰዋል የተባሉ ከአርባ በላይ ተጠርጣሪዎች መታሰራቸውን ነው የክልሉ መንግስት ያስታወቀው። ከፍተኛው ግጭት ተቀስቅሶበታል የተባለውን የአሶሳ ከተማ ከንቲባ አቶ ቶፊቅ አብዱል ቀይምን ማምሻውን አነጋገሪያቸዋለሁ። ቀጣይ ላይ መንግስት የራሱን የማጣራት ስራ ሰርተው ያው የሚሆነው ነገር የምርመራ የት ነው ምርመራ እየተደረገላቸው ያሉት ፖሊስ ጣቢያ ላይ ነው የተያዙት። ስለዚህ በፍጥነት አሁን እንደ ችግራቸው ሁኔታ አይተው የምንለቀቁ ካሉ ይለቀቃሉ። ምርመራቸው ደግሞ የሚቀጥል ካለ ደግሞ ቀጣይ ምርመራ ይሆናል ማለት ነው። ፖሊስ ኃላፊዎች የጸጥታ አካላት አሉበት። በዚህ በተጠረጠሩት ግለሰቦች ውስጥ አሉ። ማን ናቸው? ለምሳሌ ከፍተኛ ኃላፊነት ላይ ያለ ሰው አለ፣ አዛዦች ምናምን እና እንደዚ ደግሞ የተለያየ ፖሊስ ምድኖች ናቸው የታሰሩት። በአሶሳ ከተማ ዛሬ የጸጥታ ሁኔታ ምን ይመስላል? ዛሬ ብራ ነው። ከባለፈው እና ከትላንትና ወዲያ ከትላንትናም ጭምር በጣም የተሻለ ለውጥ አለ። ዛሬ ከሆስፒታል ያገኘናቸው ምንጮች፣ ከሆስፒታል ያነጋገርናቸው ሰዎች ዛሬም ድረስ የተጎዳ ሰው ይመጣል ወደ ሆስፒታል እያሉ ነው እና ግጭት ያለበት አካባቢ አለ። ትንሽ ወጣ ያለች ቦታ አለች እዛ አካባቢ ላይ ትንሽ ግጭት ነበረች። እሷ ግን በዝባለች፣ አሁን ደህና ናት። ተጨማሪ የሞተ ሰው አለ? የለም ተጨማሪ የሞተ ሰው የለም። ትንሽ እንትን ነው የአካል ጉዳት የደረሰው እኛ እኛ ራሳችን ሆስፒታል ነበር በቅርብ ቅድም፣ ከአንድ አንድ ሰዓት በፊት ምን ያህል ሰው መጣ ተጎድቶ ዛሬ? ዛሬ የተጎዳ ሰው ስድስት ሰው ነው የሚሆነው እነዚህ ገጠር አካባቢዎች የመከላከያ ሰራዊት አባላት ወይም ሌላ የጸጥታ አካላት ሊገቡ ሊደርሱ አልቻሉም። ነገሩን ለማብረድ ደርሷል። ነገሩ ይበግበዋል። እንዲሁም መርገብ ብቻ ሳይሆን የሀገር ሽማግሌዎች ጋም ተነጋግረው አስፈላጊ መደረግ ያለበት ነገር አድርገዋል። በዚህ ግጭት የክልሉ መንግስት የአስር ሰዎች ህይወት ማለፉን ሲያስታውቅ የአሜሪካ ድምጽ ከተለያዩ ምንጮችና ከሆስፒታል ባገኘው መረጃ የአስራ ሁለት ሰዎች ህይወት ማለፉን የአርባ ዘጠኝ ሰዎች ደግሞ ጉዳት መድረሱን አረጋግጧል። አመሰግናለሁ ጽዮን ለዘገባው። የኤርትራ መንግስት የልኡካን ቡድን በኢትዮጵያ ያደረገው ጉብኝት የሁለቱን ሀገሮች ግንኙነት ማሻሻሉንና ለተጨማሪ ውይይቶች መንገድ መጥረጉን የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ አስታውቀዋል። የልዑካን ቡድኑ ጉብኝቱን አጠናቆ ወደ ኤርትራ ተመልሷል። ጠቅላይ ሚኒስትር አብይ አህመድና ፕሬዚደንት ኢሳያስ አፈወርቂም በቅርቡ ይገናኛሉ ተብሏል። በእነዚህና በሌሎችም ወቅታዊ ጉዳዮች ላይ ሰፊ ዘገባ ይኖረናል በምሽቱ። ባለፈው ቅዳሜ ለጠቅላይ ሚኒስትር አብይ አህመድ የለውጥ አጀንዳ ድጋፍና እውቅና ለመስጠት በተካሄደው ህዝባዊ ሰልፍ ላይ የደረሰውን የቦምብ ፍንዳታ ለመመርመር በተያዘው ጥረት ሀገራቸው ለመርዳት ዝግጁ መሆኗን በኢትዮጵያ የብሪታንያ አምባሳደር ሱዛና ሙርሄድ መናገራቸውን የኢትዮጵያ መገናኛ ብዙኃን ዘግበዋል። አምባሳደሯ ይህን ቃል የገቡት ከውጭ ጉዳይ ሚኒስቴር ከፍተኛ ባለሥልጣን ከፕሮፌሰር አፈወርቅ ካሱ ጋር በተወያዩበት ወቅት ነው ተብሏል። በኢትዮጵያ የብሪታንያ አምባሳደር ሱዛና ሙርሄድ በዚሁ ወቅት ለጥቃቱ ሰለባዎች ሀዘናቸውን ገልጸዋል። በጥቃቱ ሁለት ሰዎች መገደላቸውና ከ150 በላይ መጎዳታቸው ይታወቃል። አምባሳደር ሙርሄድ በተጨማሪም ኢትዮጵያ በደቡብ ሱዳን ተፋላሚ ወገኖች መካከል የተካሄደውን የሰላም ንግግር ለመሸምገል የተጫወተችውን ሚና አወድሰዋል። የትራምፕ አስተዳደር በተባበሩት መንግሥታት ዓለም አቀፉን የስደተኞች ጉዳይ መስሪያ ቤት እንዲመሩ በእጩነት ያቀረባቸው ተወዳዳሪ ዛሬ በተካሄደ ምርጫ ተሸንፈዋል። የዓለሙ መርሃ ግብር ከተጀመረ ጀምሮ ስትመራ የቆየችው ዩናይትድ ስቴትስ መሆኗ ይታወቃል። ድርጅቱ በአውሮፓ የዘመን አቆጣጠር በ1951 ዓ ም የተቋቋመው ከሁለተኛው የዓለም ጦርነት በኋላ ከአውሮፓ የተሰደዱ ሰዎችን ለማስፈር ለመርዳት ነበር። በይፋ የመንግሥታቱ ድርጅት አካል የሆነውም በአውሮፓ የዘመን አቆጣጠር በ2016 ዓ ም መሆኑ ይታወሳል። በእጩነት ቀርቦ የነበሩት አሜሪካዊው ኬን አይዛክ ሳማሪታን ፐርስ በሚባል በሚታወቀው የክርስቲያን ኤቫንጀሊካል ረድኤት ድርጅት ውስጥ ምክትል ፕሬዚዳንት ለረጅም ጊዜ ሆነው ለረጅም ጊዜ አገልግለዋል። የአውሮፓ ህብረት መሪዎች ፍልሰተኞችን በተመለከተ ዛሬ ጠዋት ከአንድ መግባባት ደርሰዋል። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ከስምምነት መደረሱ ጥሩ ዜና ነው ብለዋል። ሐሙስ ማታ የተጀመረው ንግግር ዛሬ ጎህ ሲቀድ የተጠናቀቀው የአውሮፓውያንን ትብብር በማብሰር ነው ሲሉም አክለዋል። በስምምነቱ መሠረት ለመቀበል ፈቃደኞች በሆኑ የህብረቱ አባል ሀገሮች ውስጥ የፍልሰተኞችና የጥገኝነት አመልካቾች ማዕከል ይቋቋማሉ። ኢጣሊያ ብራሰልስ በተደረገው የአውሮፓ መሪዎች ስብሰባ ላይ ህብረቱ የሮማውን የስደተኞች ቀውስ ለመፍታት ድጋፉን ሳያሳይ ምንም ዓይነት ስምምነት ተግባራዊ እንደማታደርግ አስታውቃለች። ኢጣሊያ የፍልሰተኞች ማቆያ ማዕከል ስለማስተናገዷ ውሳኔዋን ቆይታ ታሳውቃለች ሲሉ ጠቅላይ ሚኒስትሯ ጁሴፔ ኮንቴ አስረድተዋል። የአውሮፓ መሪዎች ሩሲያ በአውሮፓ የዘመን አቆጣጠር በ2004 ዓመተ ምህረት የወረረችና የያዘችውን ጥቁር ባህር ውስጥ የሚገኘውን ክርም ባሕረ ገብ መሬት በመውረሯ የጣሉትን ማዕቀብ ለማራዘም ተስማምተዋል። መሪዎቹ ዛሬ ባወጡት መግለጫ ማዕቀቡ የተራዘመው ለቀጣዮቹ ስድስት ወራት መሆኑን አስታውቀዋል። የአውሮፓ መሪዎች ዩክሬንን አስመልክቶ አጭር ውይይት ካደረጉ በኋላ ከዚህ ውሳኔ የደረሱት በብራስልሱ ስብሰባቸው ላይ መሆኑን አንድ ማንነቱ ያልተገለጸ ምንጭ ለፈረንሳይ የዜና ወኪል ተናግሯል። ዩናይትድ ስቴትስም በዚሁ ሳቢያ በሩሲያ ላይ የጣለችውን ማዕቀብ ማቆየት እንደምትፈልግ ተዘግቧል። ሩሲያ በ2016ቱ የዩናይትድ ስቴትስ ፕሬዝደንታዊ ምርጫ ዶናልድ ትራምፕ እንዲያሸንፉ ለመርዳት እጇን አስገብታለች ብለው እንደሚያምኑ የሀገሪቱ የደህንነት ጥበቃ መሥሪያ ቤቶች አስታውቀዋል። የዩናይትድ ስቴትስ ለማለት ነው። ሞስኮ በምርጫው ጣልቃ አልገባችም ሲሉ በቅርቡ ከሩሲያ አቻቸው ጋር እንደሚገናኙ የተገለጸው ፕሬዚደንት ዶናልድ ትራምፕ ይህንን አሌ እያሉ ይከራከራሉ። ይህንኑ ለመመርመር የተቋቋመውን ልዩ አካልም እያንቋሸሹት መሆናቸው ይታወቃል። የዩናይትድ ስቴትስ መከላከያ ሚኒስትር ጂም ማቲስ ዛሬ በቶኪዮ ከጃፓኑ አቻቸው ጋር ተገናኝተው ሲነጋገሩ አሜሪካ ከሰሜን ኮሪያ ጋር በሚደረገው የኑክሌር ድርድር በአካባቢው ቁርጠኝነት ላይ ጃፓን ያላትን ስጋት አረጋግተዋል። በአሁኑ ወቅት ከሰሜን ኮሪያ ጋር ፈጽሞ ያልተጠበቁ ድርድሮች እየተካሄዱ ቢሆንም በአሜሪካና በጃፓን መካከል ለረጅም ጊዜ የቆየው ትብብር ተጠናክሮ ይቀጥላል ሲሉ የአሜሪካው ባለሥልጣን ለጃፓኑ መከላከያ ሚኒስትር ለኢትሱኖሪ ኦኖዴራ አስረድተዋል። ኦኖዴራ በበኩላቸው ሲናገሩም ዩናይትድ ስቴትስ ከጃፓን ጋር ወታደራዊ ልምምዶችን ለመቀጠል ተስማምታለች ብለዋል። ሜሪላንድ ዋና ከተማ አናፖሊስ ውስጥ እየታተመ የሚወጣው ካፒቶል ጋዜት የአንድ ጠመንጃ አንጋች አምስቱን የጋዜጣ ማደራጃ ሰራተኞችን በገደለ ማግስት አዲስ ይዞት የወጣው ዘገባ የትናንቱን ሰቅጣጭ ድርጊት እየተመለከተ ነው። እዚህ በዩናይትድ ስቴትስ አናፖሊስ ሜሪላንድ የሚገኘው የካፒቶል ጋዜጥ ጋዜጣ ዛሬ በፊት ገጹ ይዞት የወጣው ርዕስ አምስት የካፒቶል ሠራተኞች በጥይት ተገደሉ ይላል። የጋዜጣው የሕዝብ አስተያየት መስጫ ገጽ ግን ሌጣ ነው። ባጭሩ የሰፈረበት ቃል ዛሬ አንደበት የለንም ይላል። የአናፖሊስ ከተማ ፖሊስ የገዳዩን ማንነት ይፋ ያደረገ ሲሆን ድርጊቱን በፈጸመበት ወቅት የእጅ ቦንቦችና ጠብመንጃ ይዞ ነበር ብሏል። የፍርድ ቤት ሰነዶች እንደሚያሳዩት ጃሮድ ራሞስ የአምስት ሰዎችን ሕይወት በማጥፋት ተከሷል። ከጋዜጣ ማደራጃው ድርጅት ጋርም ለረጅም ጊዜ የቆየ አለመግባባት እንደነበረው የፖሊስ ባለሥልጣናት ተናግረዋል። ዜናዎቹ በዚሁ ይጠቃልላሉ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ25 ሜትር ባንድ እንዲሁም በናይል ሳት የሚተላለፍላችሁ የአርብ ሰኔ 22 ምሽት ፕሮግራም ነው። ቅዳሜ ትልቅ ቀን ነበረ በኢትዮጵያ ታሪክ። መቼም በአንድ በኩል ህዝብ በራሱ ፍላጎት ወትዋችም ሳያስፈልገው ወጥቶ መሪውም ያካሄዱትን ለውጥ ጋራ ከጎንድ ከጎን ቆማለሁ የገለጸበት ነው። የዚያን ያክል ደግሞ በኢትዮጵያ ታሪክ ውስጥ ለመጀመሪያ ጊዜ ባልተለመደ ሁኔታ በህዝባዊ ሰልፍ ላይ ቦምብ ፍንዳታ ጥቃት የደረሰበት ዛሬ በትንሽ ከተሞች ሳይቀር የድጋፍ ሰልፍ የሚደረግበት ከከተሞች አልፎ ማረሚያ ቤት የታሰሩ ሰዎች ሳይቀር የድጋፍ ሰልፍ የሚያደርጉበት ደረጃ ላይ ደርሷል። ትናንት በነበረ ስብሰባ ጠቅላይ ሚኒስትሩ እንዳሉትም የለውጥ አራማጆችን በቦምብ መግደል ይቻላል እንጂ ለውጥን በቦምብ መግደል አይቻልም ያሉት ነገር በትክክል የተፈጸመበት ነገር ነው ያየሁት በኢትዮጵያ የፖለቲካ ተሀድሶ ጅምር፣ መሰናክሎች ፈተናና እድሎች፣ እንዲሁም መጪው ቀናት በሚሉ በሀገሪቱ ወቅታዊ ርዕሰ ጉዳዮች ዙሪያ ያተኮረ ውይይት ነው። ተወያዮች የአዲስ አበባ ዩኒቨርሲቲ የሥነ ጥበብ ታሪክ ትምህርት ክፍል መምህሩ አቶ አበባው አያሌውና ሙሐዘ ጥበባት ዲያቆን ዳንኤል ክብረት ናቸው። በሁለተኛው አጋማሽ ክፍለ ጊዜ ጠብቋቸው አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የኤርትራ መንግሥት የልዑካን ቡድን በኢትዮጵያ ያደረገው ጉብኝት የሁለቱን ሀገሮች ግንኙነት ማሻሻሉንና ለተጨማሪ ውይይቶች መንገድ መጥረጉን የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየው አስታውቀዋል። የልዑካን ቡድኑ ጉብኝቱን አጠናቆ ወደ ሀገሩ ተመልሷል። ጠቅላይ ሚኒስትር አብይ አህመድ እና ፕሬዚደንት ኢሳያስ አፈወርቂም በቅርቡ ይገናኛሉ ተብሎ ይጠበቃል። እስክንድር ፍሬው ተጨማሪ ያለው በ20 ዓመታት ውስጥ ያልታየ መርታ ያሳዩ ሁለት ሳምንታት የኢትዮጵያና የኤርትራ ባለሥልጣናት የሰሞኑ ግንኙነትና ንግግር ደም አፋሳሹን ጦርነት ወደ ኋላ የተወ የሁለት አስርት ዓመታቱን ታሪክም የቀየረ መስሎ ታይቷል። ከ20 ዓመታት በኋላ ለመጀመሪያ ጊዜ ወደ ኢትዮጵያ የመጣው የኤርትራ መንግሥት የልኡካን ቡድን ቆይታም የተሳካ እንደነበር ተገልጿል። በቀጣይ በመሪዎች ደረጃ ለሚካሄደው ውይይትም መንገድ ጠርጓል፣ ነው ያሉት የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ። ሚኒስትሩ ለአገር ውስጥ የመገናኛ ብዙሀን እንደገለጹት የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ለኤርትራው ፕሬዝዳንት ኢሳያስ አፈወርቂ በእጅ የሚሰጥ መልእክት በልዑካን ቡድኑ አማካኝነት ልከዋል። ክቡር ጠቅላይ ሚኒስትር ለኤርትራው ፕሬዝደንት ክቡር ኢሳያስ አፈወርቂ የዘጋጅቱን መልእክት በእጅ ሰጥተዋቸዋል በቀጣይነት በሁለቱ መሪዎች መካከል የሚደረገውን ውይይት በተመለከተ ይሄ በቅርብ ጊዜ የሚሆን ነው የሁለቱ መሪዎች ግንኙነት ይህንን በተመለከተ መልእክት ልከውላቸዋል በተመሳሳይም ይህንን ከሀያ ዓመት በኋላ ይህን ግንኙነት ወደ ሌላ ምዕራፍ የሚወስድ አይን የሚከፍት የኤርትራንና የኢትዮጵያን ህዝቦች እንደገና መልሶ የሚያገናኝ የልኡካን ቡድን ፕሬዚደንት ኢሳያስ በመላካቸው ምስጋና አቅርበዋል። ሌሎች በሁለትዮሽ ግንኙነቶቻችን ወደፊት እንዴት የበለጠ እንደምናጠናክርም ውይይት አድርገናል። አሁን በአጭር ጊዜ እየተሳካ ያለው ለአመታት ሳይሳካ የቆየው የሁለቱ ሀገራት ግንኙነትና ንግግር መሆኑንም ሚኒስትሩ አብራርተዋል። የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ይህንን በግልጽ ለኢትዮጵያ ህዝብ ካሳወቁ ጊዜ ጀምሮ ሁኔታውን ስንከታተል ነበረ እንግዲህ ከዚህ በፊት በብዙ ጊዜ ለበርካታ ጊዜያት የተሞከረ ጉዳይ ነው ለበርካታ ከዚህ በፊት የነበሩ የሀገራችን መሪዎች የሞከሩት ነገር ነው አልተሳካም ይሄ እስካሁን ይሄ ግን በሳምንታት ውስጥ መልስ የተገኘበት ኢህአዴግ ስራ አስፈጻሚ ወስኖ ክቡር ጠቅላይ ሚኒስትር አብይ ለዘረጉት የሰላም እጅ በፍጥነት ምላሽ የተገኘበትና እነዚህ የመጡ የኤርትራ ከፍተኛ ባለስልጣናትም ያንን መንፈስ ይዞ ነው የመጡት ያን የደስታ መንፈስ ይዘው ነው የመጡትና እና በእውነት በሬጂኑ ላይ ለሰላም ትልቅ ተስፋ የፈነጠቀ ውይይትና ቆይታ ነው ማለት ይችላለሁ። በኢትዮጵያ ጉብኝት ያደረገው የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህና የፕሬዚዳንት ኢሳያስ አፈወርቂ ልዩ አማካሪ የማነ ገብረአብ የሚገኙበት የልዑካን ቡድን ወደ አገሩ ተመልሷል። ጠቅላይ ሚኒስትር አብይ አህመድና ፕሬዚዳንት ኢሳያስ አፈወርቂ በቅርቡ እንደሚገናኙ ቢገለጽም የትና መቼ እንደሆነ ግን በይፋ የወጣ መረጃ የለም። ያልተረጋገጡ ምንጮች ለአሜሪካ ድምፅ እንደገለጹት ግን የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ከሁለት ሳምንታት ባልበለጠ ጊዜ ውስጥ ወደ አስመራ ሊጓዙ ይችላሉ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። በኤርትራና ኢትዮጵያ መካከል የተጀመረውን የሰላም ውይይት እንደሚደግፉት ቪኦኤ ያነጋገራቸው የአስመራ ነዋሪዎች ገልጸዋል። ሪፖርተራችን ብርሃነ በርሄ ተከታዩን ይዟል። በኢትዮጵያና ኤርትራ መካከል የተፈጠረው የድንበር ግጭት ምክንያት ሁለቱ ሀገሮች ላለፉት ሀያ አመታት በባላንጣነት ሲተያዩ ከቆዩ በኋላ በአዲሱ የኢትዮጵያ ጠቅላይ ሚኒስተር ዶክተር አብይ የሚመራው የኢህአዴግ ፈጻሚ ጽህፈት ቤት የአልጀርሱን ስምምነት እና የዓለም አቀፉን የድንበር ኮሚሽን ያሳለፈውን ውሳኔ ሙሉ በሙሉ መቀበሉን ከገለጸ በኋላ የኤርትራ መንግስትም አፋጣኝ ምላሽ በመስጠት በኤርትራ የውጭ ጉዳይ ሚኒስተር አቶ ኡስማን ሳሌህና በፕሬዚደንት ኢሳያስ አማካሪ አቶ የማነ ገብረአብ የተመራው የልኡካን ቡድን በኢትዮጵያ ለሶስት ቀናት ያካሄደ ውን ታሪካዊ የሰላም ግንኙነት ጨርሶ ወደ ኤርትራ ተመልሷል። የልዑካን ቡኑ በኢትዮጵያ በቆየበት ወቅት ከፕሬዝደንት ኢሳያስ አፈወርቂ የተላከ መልእክት ለዶክተር አብይ አህመድ እንዳደረሰና በሁለቱ አገሮች የሰላምና ቀጣይ የዲፕሎማሲያዊ ግንኙነትን አስመልክተው እንደተነጋገሩ ተገልጿል። መካከል ተቋርጦ የነበረው የሰላም ግንኙነት በመጀመሩ የሁለቱም ሀገራት ህዝቦች በደስታ እንደተቀበሉት በመግለጽ ላይ ናቸው። ቪኦኤ ያነጋገራቸው የአስመራ ከተማ ነዋሪዎችም የሰላም ጅማሬው እንዳስደሰታቸውና እንደሚደግፉት ገልጸዋል። ሁለቱም መንግስታት መካከል የሰላም ግንኙነት በመጀመሩ በጣም ነው የምናመሰግነው። ሁለቱም ህዝቦችና ሀገሮች ለረጅም ጊዜ በአንድነትና በፍቅር ሲኖሩ የነበሩ ወንድማማቾች ህዝቦች ናቸው። ሰላም ከማንም እና ከምንም በላይ አስፈላጊ ከአምላክ የተሰጠን ልዩ ስጦታ ነው። ስለዚህ አሁንም ይህን የሰላም ጅማሬ በአጭር ጊዜ አልቆ ሁለቱም ሀገሮች ወደ ድሮ የነበሩበት እንዲመለሱ እግዚአብሔር ይርዳል። ዶክተር አቢይ አህመድ እና ፕሬዚደንት ኢትያስ አፈወርቂ ይህን የሰላም ጉዳይ በማፋጠና ሰገ ሊያደርጋ ይገባል አምላክ የሁለት ሀገሮች ህዝቦችን ይባል ቢኒያም አብርሃም ገብረ ጻድቅ ይባላለሁ እኔ ኢትዮጵያ አሰላ የሚባል አካባቢ ነው የተወለድኩት በህፃንነቴ ከእናቴ ጋር ወደ ኤርትራ ከመጣው በኋላ የኢትዮጵያና የኤርትራ ግጭት በመከሰቱ የአባቴ አድራሻም የለኝም። እስካአሁን ድረስ አባቴን አላውቀውም። የአባት ማን ነው የሚባሉት? አባቴ አብርሃም ገብረ ጻድቅ ነው የሚባለው። ትውልድ አገሩ እንድርታ ነው የሚባለው። አንዳንድ ጓደኞች እንደነገሩኝ አባቴ አሰላ ውስጥ ግብርና ሚኒስተር ቦታ ላይ እንደ ኃላፊ ሆኖ ይሰራ ነበር። ዲግሪ ማስሪት አድርጋለው። ከዛ በኋላ ጥሮታ ወጥቶ መቀለ ውስጥ እንደሚኖር ጨውተውኛል። በዚህ መሰረት መቀለ ውስጥ የሚገኝና ኢትዮጵያ ውስጥ የሚገኝ ህዝብ የአባቴን አድራሻ በቪኦኤ ቢልክልኝ በጣም ነው የምደሰተው። በዚህ ተጀምሮ ያለው የሰላም ሀሁ በጣም ነው የተደሰትኩት። ከዚህ በላይ የሰላሙ ጉዳይ ጠናክሮ እንዲቀጥል ለመፈለገው፣ እኔና አባቴ ደግሞ ልንገኝ በጣም ተስፋ ነው ያደረጉ። እስኪ አሁን አንተ እንግዲህ ሁለቱ ሀገሮች ተስማምተው የድንበሩ ሁኔታ ካለቀ በኋላ እስኪ አንተ የመሄድ ሀሳብና አባትን ሄደ የመፈለግ ፍላጎት አለ? አዎ አባቴን ላገኝ በጣም ነው የጓጓሁት። እኔም በጣም ነው የተደሰትኩት። ሁሉም ሜዲያ ከታተለዋለው ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ባደረገው የሰላም ጥሪና የእኛ የኤርትራ ፕሬዚደንት ክቡር ዳታ አሸኳይ የሰላም ጥሪ በመቀበሉና የልኡካን ቡድኑ በመላኩ በጣም የተደሰትኩ ከዚህ በላይ ተጠናክሮ ስራ ህዝቦችና የኢትዮጵያ ህዝቦች በአንድ ላይ መገናኘቱ እንዲፈጠር ነው የምፈልገው። መምህርት ፀሐይ አልአዛር በበኩላቸው ሁለቱ ህዝቦች የተጣሉበት ሳይሆን የተፋቀሩበት ጊዜ እንደሚበዛ በመግለጽ መጪው ጊዜ ጥሩ እንደሚሆን ተናግረዋል። ለዚህም ላደረሰን አመሰግናለሁ ጌታዬን። በጣም በጣም በጣም መግለጫውም የለኝም። እኔን ሬበታለው ኢትዮጵያ አሰምሬበታለሁ። እንጠጣ አጠቃላይ ቴክኒክ እና ቮካሽናል ስኩል መምህር ነበርኩኝ። አሁን እግዚአብሔር ፎቅዶት ይኸው ይህን ነገር ሆነልናል እና ዶክተር አብይ መምጣት ለኢትዮጵያን ብቻ ሳይሆን እንዲሁም ለእኛ እዚህ ላለነው ፍላጎታችንን ከነበረው አንጻር ጋር አብሮ የተዋሃደ ነገር ነውና እግዚአብሔርን አመሰግናለሁ። ደስ ብሎናል። ወገኖቻችን ናችሁ፣ እንወዳችኋለን። ለወደፊትም ግን ለኤርትራና ኢትዮጵያ ብቻ ሰው ለመላው አፍሪካ ሁለቱም እንደሚያገለግሉ ይታይኛል። ጥሩ የዚህ ዘመን ይሆንልን። ስምኦን ተወልደ እባላለሁ። በጣም ደስ የሚል ነገር ነው ይሄ አሁን ተደርጎ ያለው ሰላም ስምምነት በኢትዮጵያ በኩል የመጣ ቅድመ ኩነት ያለውን ኮሚሽን ዶብ የሰጠውን ፍርድ በመቀበልና በኤርትራ ወገን ደግሞ ጥሩ መልስ በመስጠት ፕሬዚዳንት ኢሳያስ አፈወርቂ ልዑኩን በመላኩ በጣም ደስተኛ ነኝ። ከጎረቤት ጋር እኛ በተለይ ኢትዮጵያ ኤርትራ ሲባል በደም፣ በሃይማኖት በሁሉም ነገር የተሳሰርን ህዝቦች ነን። ከአሁን በኋላ ከኢትዮጵያ ጎረቤት ሀገራችን ጋር ጥሩ አድርገን በሰላም፣ በፍቅር፣ በወዳጅነት፣ በብልጽግና የምንሰራበት የጠፋውን ሀያ አመት ትተን ወደሚመጣው አምስት አስር አመት የጠፋውን ሀያ አመት ክሰን በጥሩ በሰላም ሁኔታ እንደምንኖር ተስፋ አደርጋለሁ። ብርሃኔ በርሄ ለአሜሪካ ድምፅ ከአስመራ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የኢትዮጵያ መንግሥት ኦጋዴን ውስጥ የጀመረውን የከርሰ ምድር ድፍድፍ ዘይትና የተፈጥሮ ጋዝ የሙከራ ምርት በአስቸኳይ አቁሞ በቅድሚያ ለአካባቢው ያለመረጋጋት ችግር መፍትሔ መፈለግ አለበት ሲል የኦጋዴን ብሔራዊ ነፃ አውጪ ግንባር አስታውቋል። ይሁን እንጂ በጠቅላይ ሚኒስትር አብይ አህመድ የተጀመረውን የለውጥ እንቅስቃሴ ግንባራቸውን እንደሚደግፍ ዛሬ ማምሻውን ያነጋገርኳቸው የኦብነግ ቃል አቀባይ አቶ ሐሰን አብዱላሂ ገልጸውልኛል። የኦብነግ ማዕከላዊ ኮሚቴና ግንባራቸው አሁን የሚገኘው ከምስራቅ አፍሪካ ሀገሮች በአንዱ ውስጥ ለሶስተኛ ድርጅታዊ ጉባኤው ተሰብስቦ እንደሆነ ቃል አቀባዩ አቶ ሐሰን አብዱላሂ ጠቅሰው አሁን ባሉ ኢትዮጵያ ውስጥ እየታዩ ያሉ ለውጦችን ያሉ ለውጦችን እየፈተሸና እየተነጋገረባቸው መሆኑን ጠቁመዋል። በአጠቃላይ ሁኔታውን እንደሚደግፍ ግንባራቸው ተናግረዋል። አቋማችን ከአንድ በፊት እንደገለጽነው ዶክተር አብይ አህመድ ስራዎችን፣ ዘመዶችን፣ ጥሩ ጉዳዮችን ምና የተፍራ ተልሶ ላይ ሩ ምር ነው ብለነ ምናምን ነው። እኛ በጥሩ ሁኔታ እያካሄዱ ስለሆነ በተለያዩ ሰዎችን በመለቀቃቸው በጥሩ ሁኔታ ነው ስራዎች እየሰሩ ናቸው እና ከዛ በኋላ ደግሞ ይህ የሚሰሩ ስራዎች አሉ አ ደግሞ በተግባር መካሄድ ያለበት ለወደፊቱ የሚታይ ስለሆነ አሁን ዶክተር አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር በአጭር ጊዜ ውስጥ ጠቅላይ ሚኒስትር ስለሆኑ አንድ ፐርሰንት ወይም ሶ ፐርሰንት የሚፈልግባቸውን ስራዎች ሊሰራ የማይቻል ስለሆነ ለወደፊቱ በተግባር የሚታዩ ጉዳዮች ዩ ሆኛል። ምን ማለታችሁ ነው ለመሆኑ? በጥሩ ሁኔታ ነው የምንቀበለው ማለታችሁ የመንግስቱን እርምጃ ትደግፋላችሁ? አንደኛ በስራ አብይ አህመድ ነዚር ሲያደረጉ ኢትዮጵያ መንግስት የሚታረት መንግስት እነሱ እራሳቸው ቸረንስ ወይም

ሺ ዘጠኝ መቶ ሁለት ሺ በሁለት አመተ ምህረት እንደ አውሮፓ አቆጣጠር ጀምሮ እስካሁን ድረስ የተለያዩ የስራ ድርጅቶችን አድርገን መፍሪያ አልተገኘለትም እና ይህ ደግሞ ድርድር ሲደረግ ሁለቱም አንጃዎች ዝግጁ መሆናቸው አለባቸው። በበኩላችን ያለውን ችግር በሰላማዊ መንገድ እንዲፈታ ልዩ አልነበረም እና ችግሩ ያስለነበረ አሁን የኢትዮጵያ ጠቅላ ሚኒስትር ዝግጅ ነው ብለው ስለተናገሩ መፍተ ይገኝ ይመታል ብለን ነው እኛ ምናምነው እና አቶ ሀሰን አብዱላሂ፣ ጠመንጃ አስቀምጣችሁ ለሰላማዊ ትግል ትገባላችሁ ወደ ሀገር ውስጥ ወይስ ምንድን ነው የምታስቡት? የሰላም ድርድር መስሮች አሉ ወይም ዘሬዎች አሉ እና ዝም ብሎ ጠመንጃ ማስቀመጥ ሳይሆን የነበሩትን ችግር ስራ አንድ ቁጥሩ አንድ ቁጥሩ ሁለት ተብሎ ችግሮችም የጋራ ሁኔታ መፍትሄ እንዲገኙለት ነው መጀመሪያ ዋና ዓላማዎቹ እንጂ በምዛት አስቀምጣችሁ እንዲሁና በሰላም ኑሩ ማለት አይደለም። ያ የተዋገረው ፍትህ ዲሞክራሲ እና ያላቸውን መብት እንዲከበርላቸው እና የራሳቸውን በራስ እንዲወስኑ ነው እንጂ እና መጀመሪያ የነበሩት ችግሮች የጋራ መፍትሄ መገኘት አለባቸው ነው ብለን ጠረጃ አስቀምጦ ሄደው እንደዛ አለን። እውነታው ትናንት የተጀመረውን የከርሰ ምድር ድፍድፍ ዘይትና የተፈጥሮ ጋዝ የሙከራ ምርት አስመልክቶም የኦብነጉን ቃል አቀባይ አቶ ሐሰን አብዱላሂን ጠይቄያቸዋለሁ። ምንድን ነው የሚያስበው ግንባራቸው? ይሄ ጥሩ በጣም በጣም ጥሩ ጥያቄ ነው። እንደምታውቀው ወደ እንደ ጦርነት ከተማም nakam dosyaların konuşmaları, nakam dosyaların bir bir bu senin anlamakla ilgili. Yani ögaren, agar

ስል ግኝታችንም እንግዲህ ጠቅላይ ሚኒስትሩ የሰላም እጆቻቸውን ዘርግተዋል። ግቡና ማንኛቸውንም ጥያቄያችሁን ማስተናገድ ይቻላል። በጋራ እየተሳተፋችሁ ራሳችሁ መፍትሄ መፈለግ ይቻላል ለችግሮች ሁሉ ብለዋል። ምንድን ነው የምታስቡት እናንተ? ምንድን ነው እናንተ መፍትሄ ብላችሁ የምታስቡት? ዓለም አቀፍ ደረጃ የዚህ የሰላም ድርጅት ሲጀመር የተለያዩ ኔትወርኮች አሉ እና ይህን ኔትወርኮችን በዓለም ደረጃ በመንግስት እና አንድ ተቃዋሚ ድርጅት የታጠቀ ድርጅት አለ እና የተለያዩ ደረጃ ውንነትን እና በዛ መሰረት በማለት እኛ ያለን ልምድ የመደራደር ልምድ መንግስት ጋር ነበረ። ምንም እና አሁን እኛ ራሳችን ይህ ብለን በኛ በኩልም ወስነናል። ያለውን ችግር የጋራ መፍትሄ እንድናገኝለት እና ሰላም እንዲኖር አላማችን እና ሳይኖሩ ይህንን አቶ ሐሰንን አመሰግናለሁ። የኢትዮጵያ መንግሥት አስሯቸው የቆዩትን የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ የጦር አዛዥ አብዲካሪም ሙሴን ቀልቤድ አጋ በሚል ተደራቢ ስም ይታወቃሉ፣ ትናንት መልቀቁ ተሰምቷል። የኦብነጉ አዛዥ የተለቀቁት አዲስ አበባ ላይ ከጠዋቱ ሁለት ሰዓት እንደነበረ ሱልጣን ፋውዚ መሐመድ አሊ የሚባሉ የታወቁ የሶማሌ የሀገር ሽማግሌ ናቸው ለቪኦኤ የተናገሩት ቀልቤድ አጋ በጥሩ ሁኔታ ላይ እንደሚገኙና ሕይወታቸውንም እዚያው ኢትዮጵያ ውስጥ እንደሚቀጥሉ የጠቆሙት ጣን ፋውዚ ከኢትዮጵያ መንግስት ባለሥልጣናት ጋር ተገናኝተው እንደሚነጋገሩም አመልክተዋል። ስለ ቀልቢ ዳጋ መለቀቅ ከመስማታቸው በስተቀር እስካሁን አግኝተው እንዳላነጋገሯቸውና አለማረጋገጣቸውንም ተናግረዋል። ቀደም ሲል ያነጋገርኳቸው ሐሰን አብዱላሂ ይሁን እንጂ ባለፉት ቅርብ ቀናት ከአስር በላይ የሚሆኑ የኦብነግ ሰዎች መለቀቃቸውን በአድናቆት እንደሚያዩ አቶ ሐሰን አመልክተዋል። ኢትዮጵያዊነትን አስመልክቶም ብድግ ብለን እንገንጠል አንልም። መወሰን ያለበት ህዝብ ነው ብለዋል አቶ ሀሰን አብድላሂ። ሙሉ ውይይት ዌብሳይትና ፌስቡክ ገጻችን ላይ ይገኛል። አዳምጡት። አመሰግናለሁ ሰለሞን ለዘገባው። ቀጣዩ ርዕስ ወደ አዲስ አበባ ይወስደናል። ሰብአዊና ዲሞክራሲያዊ መብቶችን ለማስከበር የኢትዮጵያ ሕዝብ ተስፋ የጣለበት ዕድል በከንቱ እንዳይባክን ሲል ሰብአዊ መብቶች ጉባኤ አሳስቧል። በአዲሱ ጠቅላይ ሚኒስትር መሪነት ከሚከናወኑ የለውጥ እርምጃዎች ተጻራሪ በአንዳንድ የሀገሪቱ ክፍሎች የሚታዩ የመብቶች ጥሰት ድርጊቶች ያላቸውን ለዚህ ምሳሌዎች እንደሆኑም አመልክቷል። ለውጡ በይበልጥ እንዲጠናከር ይወሰዱ ያላቸውን እርምጃዎችም ጠቁሟል። መለስካቸዋማ ዝርዝሩ አለው። ሰብአዊ መብቶች ጉባኤ የቀድሞ የኢትዮጵያ ሰብአዊ መብቶች ጉባኤ ዛሬ ረፈሩ ላይ በጠራው ጋዜጣዊ መግለጫ ያሰራጨው ጽሑፍ ወቅታዊውን የአገሪቱ ሁኔታ እንደ አንድ የሰብአዊ መብቶች ተሟጋች ድርጅት ተስፋውንና ስጋቱን የገለጠበት ነበረ። በአገሪቱ የሰብአዊ መብቶች አያያዝ ወደኋላ ተመልሶም አስከፊውን ጊዜ አስታውሷል። ከሦስት ወራት ወዲህ ግን የታየው ለውጥ በዜጎች ልብ ያሳደረውን ተስፋ በዚህ መግለጫው ባጭሩ ዳሷል። በተለይም አዲሱ ጠቅላይ ሚኒስትር በበዓለ ሲመታቸው ዕለት ለሰብአዊ መብቶች መከበር መሥዋዕትነት ለከፈሉ ዜጎች ያላቸውን ክብር መግለጻቸውና ስለ ደረሰባቸውን ግልትም ይቅርታ መጠየቃቸው በሀገራችን ዴሞክራሲን ማስፈን የህልውና ጉዳይ መሆኑን መግለጻቸው ጭምር በመልካምነቱ የሚታይ ነው ብሏል ሰመጉ። አክሎም ጠቅላይ ሚኒስትር አብይ አህመድ ባለፉት ጥቂት ወራት የወሰዷቸው እርምጃዎችን በመዘርዘር መንግሥት ሲፈጽማቸው የኖረውን ስህተቶች በማረም ዜጎች ሁሉ ተስፋ እንዲሰንቁ አድርገዋል። በአጭሩ ዶክተር አብይ በሀገሪቱ ታሪክ አዲስ ምዕራፍ መጀመራቸውን የገለጸው ይህ ጽሑፍ ከቅርብ ጊዜ ወዲህ የሚታዩትን አፍራሽ እርምጃዎችን ይህን ተስፋ ያጨልማሉ የሚል ስጋት እንዳደረበት አልሸሸገም። የሰመጉ ሥራ አስፈጻሚ ኮሚቴ ሰብሳቢ አቶ አምሃ መኮንን ይህን አጓጊ ሁኔታ ሊያደበዝዙ ወይም ሊቀለብሱ የሚችሉ ሁኔታዎች መታየታቸው ድርጅታችንን በእጅጉ ያሳስበዋል። በዚህ ረገድ በዋናነት ከሚጠቀሱት ችግሮች ውስጥ አሁን እየታየ ያለውን መልካም ጅምር በሚጻረር መልኩ ከቅርብ ጊዜ ወዲህ በተለያዩ የሀገሪቱ ክፍሎች ኑሯቸውን መስርተው ለዓመታት ከኖሩበት ቀዬ የዚህ ክልል ተወላጅ አይደላችሁም በሚል ሰበብ በመቶ ሺዎች የሚቆጠሩ ዜጎች ለዘመናት ከኖሩበት ቀያቸው እየተፈናቀሉ ያሉበት ሁኔታ ዋነኛው ነው። ይኸው መግለጫ እንደሚለው ከሆነ ሰመጉ የአስቸኳይ ጊዜ ዋጁ ጥሎበት በቆየው ገደብ እና ባለበት የበጀት እጥረት ምክንያት እስካሁን ሙሉ የመስክ ምርመራ ለማድረግ ባይችልም ዜጎች ከተፈናቀሉባቸውና በስደት ከሰፈሩባቸው አካባቢዎች ባሰባሰበው መረጃ ተፈናቃይ ዜጎች ለከፍተኛ የሰብአዊ ቀውስ ተጋልጠዋል ብለዋል። ኢትዮጵያም በዓለም ላይ በየሀገራቸው ዜጎቻቸው ከፍተኛ ቁጥር ተፈናቅለው ካሉባቸው አገሮች አንዷ እንደሆነችም አመልክተዋል። አቶ አምሃ መኮንን ከእነዚህም መካከል ከቤንሻንጉል ክልል በኃይልና በግዳጅ በርካታ ዜጎች ቤት ንብረታቸውን ለቀው ተፈናቅለው በባህር ዳር ከተማና በተለያዩ አካባቢዎች በችግር ላይ ሲሆኑ ጥቃቱ እና ማፈናቀሉ አሁንም እንደቀጠለ ነው። በደቡብ ክልል ጌዲዮና ጉጂ መካከልም ለረጅም ዓመታት ያልተፈቱ አስተዳደራዊና የተለያዩ ጥያቄዎች ምክንያት በርካታ የጌዲዮ ተወላጆች ሀብት ንብረት ላይ ጉዳት ደርሷል። በርካቶችም ከቤት ንብረታቸው እንዲፈናቀሉ ተደርገዋል። በጨለለቅቱ የጌዲዮ ተወላጅ ያልሆኑ ዜጎችን ከከተማው እንዲወጡ ከፍተኛ ጫና እየተፈጠረባቸው ይገኛል። ከቄለም ወለጋ እና ከቡነ ወደሌ ዜጎች ከመኖራቸው ተፈናቅለዋል። እነዚህ በሀገሪቱ የተለያዩ ክፍሎች የሚታዩ አሉታዊ አዝማሚያዎች እና ባለፈው ቅዳሜ ሰኔ 16 ቀን 2010 ዓ ም በመስቀል አደባባይ ለለውጡና ለጠቅላይ ሚኒስትር አብይ አህመድ ያለውን ድጋፍ ለማሳየት በወጣው ሕዝብና በጠቅላይ ሚኒስትሩ ላይ የተቃጣው ጥቃት ያሳደረበትን ስጋት በሰፊው አብራርተዋል። እነዚህ አሉታዊ አዝማሚያዎችም ሊገቱ የሚችሉበትን መንገድ አመልክቷል። አቶ አምሃ መኮንን ለሀገራችንና ሕዝቦቿ ስር የሰደዱ ችግሮች እስካሁን ከተወሰዱት የለውጥ እርምጃዎች የዘለለ ዘላቂ እና ሁሉ አቀፍ መፍትሄ እንደሚያስፈልግ ሰመጉ አበክሮ ያስገነዝባል። ለሰብአዊና ዲሞክራሲያዊ መብቶች መከበር ብሎም ለብሔራዊ እርቅ ያደርሳል ብሎ ሕዝብ ተስፋ ያደረገው አጋጣሚ እንዳይባክን ከመንግስት ብዙ የሚጠበቅ ቢሆንም ሌሎች አካላትም የበኩላቸውን ገንቢ ሚና ሊጫወት እንደሚገባ ሰመጉ ያሳስባል። መግለጫው በዚህ አኳያ መንግሥት፣ ሲቪል ማኅበረሰቡ፣ ተፎካካሪ ፓርቲዎችና በአጠቃላይ የኢትዮጵያ ሕዝብ በየግላቸው ይጠበቅባቸዋል ያላቸውን እርምጃዎች ጠቃቅሰዋል። ሰብዓዊ መብቶች ጉባኤ በኢትዮጵያ ለሰብዓዊ መብቶች መከበር፣ ለዲሞክራሲ ሥርዓት መስፈንና ለሕግ የበላይነት ላለፉት 26 ዓመታት ሲታገል የኖረ ኢትዮጵያዊ ድርጅት ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸው አምሃን እናመሰግናለን። ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት ስቱዲዮ አስራ አራት እያስተናገድናችሁ ያለ ነው። ሰለሞን ክፍሌና እኔም ሰሎሞን አባተነን። አሁን ከምሽቱ ሶስት ሰዓት ከሰላሳ ሶስት ደቂቃ ነው አዲስ አበባ ላይ። አሁን ከስልክ አስተያየቶቻችሁ ጥቂቱን እናስደምጣችሁ ወይዘሮ ጸዳለ እጅጉ ስለ ጊዜው በጣም አድርጌ አመሰግናለሁ። ራስዎንና ታጋይ ሴቶች ስብስብ እነማን ናቸው አስተዋውቁን። ጸዳለ እጅጉ እባላለሁ እንግዲህ ክቡራትና ክቡራን አድማጮች ለድምፁ መደበላለቅ ቅርታን እንጠይቃለን። ትንሽ የቴክኒክ ችግር አጋጥሞን ነው። እንደተስተካከለ እንመለሳለን። ቴክኒሻኑ መስተካከሉን እያሳየኝ ነው። እንቀጥላለን። ወደ አስተያየቶቻችሁ ቮይስ ኦፍ አሜሪካ በጣም ደስ ይላል እድሉን በመስጠታቸው ማለት ነው። የኢትዮጵያ ጉዳይ በአሁኑ ሰዓት በጣም ቆንጆ የሆነ ያለውና ጠቅላይ ሚኒስትር አብይ የሚያደርገው ነገር ጥረቱ በጣም ደስ ይላል። ትንሽ ቅሪያ ነገር ምንድነው የኤርትራ ጉዳይ በጣም ሲሪየስ ነው እና እዛ ላይ ባይቻከል በጣም ጥሩ ነው። ምክንያቱም ከኃይለሥላሴ ጀምሮ ምናልባት ከዛ ፊት ይሆናል፣ ከዛ ጀምሮ እስከ ኢህአዴግ ድረስ በጣም ብዙ ሰው ሞቷል። የኢትዮጵያ ሕዝብ ማለት ነው ድምጽ መስጠት አለበት ብዬ እገምታለሁ። በሚዲያዎችም ሰዎች ቢነጋገሩበት፣ የተጎዱ ሰዎች የተጎዱ ቤተሰቦች ቢነጋገሩበት፣ ከዛ በኋላ መንግስት ውሳኔ ቢወስንበት ያስኬዳል። ተራ አብይ አህመድን በጣም ላመሰግናቸው እወዳለሁ። የኢትዮጵያ ሕዝብ በዚህ በቀጠለው አዲስ ምዕራፍ ጥሩ የሆነ ነገር እንዲያገኝ ምኞቴን እገልጣለሁ። ነገር ግን በኢትዮጵያ የተካሄዱ የሰብአዊ መብት ጥሰቶች በጣም አስገርሞኛል። በኢትዮጵያ ቴሌቪዥንና ና በዋልታ ሲቀርቡ የወንድ ልጅን ብልት በሀይላንድ ላይ በማንጠልጠልና ብዙ የሰብአዊ ድርጅት የተፈጸመበት ታይቻለሁ እና በጣም አሳዝኖኛል። በእናንተ ዘገባ እንደሰማው የነበረው ጊዜር ይስጥልኝ ያመሰግናለሁ። ዶክተር አብይ አህመድን ለጤናቸው ለሁለመናቸው፣ ጊዜር ሰላሙን እንዲሰጣቸው እመኛለሁ። አሎ፣ ገና ይስጥልኝ። ቪኦኤዎች እንደምን ሰነበታችሁ? እኔ ከመሀል አውሮፓ አካባቢ ነው የምደውለው። ይሄ መልእክት በተለይ ሰሞኑ የምንሰማው እስረኞች እንዲህ የሰቆቃ ወንዶች በወንድነታቸው ሴቶች በሴትነታቸው ከባህላችን ከአስተዳደጋችን ውጭ በሴት ልጅ መጫወት በወንድ ልጅ መጫወት አብዛኛው አቶ ኃይለ ማርያም ደሳለኝ በስልጣን በነበሩበት ጊዜ ላይ ከዛም በፊት ቢሆን እሳቸው በነበሩ ጊዜ ነበረ ሁሉ እያለ ሆኖ፣ እሳቸው ግን ያን ጊዜ በሚዲያ ወጥተው ማዕከላዊ ይዘጋል፣ ምክንያቱም በደርግ ጊዜ ይደረግ የነበረው ሰቆቃ ትዝታ ህዝባችን አእምሮ ስላለ ብለው ያሉት ነገር ይሄንን ነገር አያውቁም ነበረ። ወይስ ደግሞ ጭራሽ እውነት እንደሚባለው የሚሰጣቸውን ብቻ ነው መጥተው የሚያነቡት? እሳቸው ምንም በቃ ሲምቦል ነበሩ የሚባለው ነገር እውነት ነው። እንደ ባክሽን እሳቸው አሁን ከስልጣን ወርደው እንደ ማንኛውም ሰው እንደሚኖሩ አስባለሁ፣ እና ጊዜ ይኖራቸዋል። አፈላልገሽ፣ እንደው ይሄንን ነገር ብትጠይቂያቸው እነዛ ሰዎች ከሰው አልተቆጠሩ ወይስ ለምንድን ነው የሚለውን ነገር ብሰማው ከአንደበታቸው በጣም ደስ ይለኛል። አመሰግናለሁ። አደራችሁን ቪኦኤ፣ ፍስሀ ባላለሁ አሜሪካዊ መንጌድነቴ አሁን ያለው አዲስ አበባ ነው። በቤኒሻንጉል አካባቢ በአሶሳ ከተማ የህዝብ ትልልቅ እየተደረገ ነው። ህዝቡ በከባድ ችግር ውስጥ ናሉ። አደራችሁን ከአካባቢ ሚዲያ በቂ ኢንፎርሜሽን እየተሰጠ ያለው ህብረተሰቡ ተገልሎ ነው ያለው። ድምጻችንን እንድታሰሙን ጠይቃለን። አደራችሁን፣ እናመሰግናለን። አድማጮች ስለ አስተያየቶቻችሁ እናመሰግናለን። ተዘዋዋሪ የስልክ መስመራችን 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሠረት አኑሩልን። በኢሜይል ለምትጠቀሙ ደግሞ አድራሻችን ሆርን አት ቪኦኤ ኒውስ ዶት ካም ነው። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ ነው። ቴክኒሻን ሱሌማን ተራዋሊ ነው። የዌብና ማኅበራዊ መገናኛ ፕሮዲውሰሯ አበባየሁ ገበያ ነች። የዜናና የትንታኔው መጽሔት አስተያየቶቻችሁም የሚስተናገዱበት ክፍለ ጊዜ ተጠናቀቀ። ውይይት በኢትዮጵያ የፖለቲካ ተሃድሶ ጅምር፣ መሰናክሎች፣ ፈተናና እድሎች እንዲሁም መጪው ቀናት ኢትዮጵያ ውስጥ የተያዘውን የፖለቲካ ተሃድሶ ጅምር፣ ባለፈው ቅዳሜ አዲስ አበባ ላይ ለጠቅላይ ሚኒስትር አብይ ድጋፍ የተሰናዳው ሰላማዊ ሰልፍና በዕለቱ በስፍራው የደረሰው የቦምብ ጥቃት ከዋዜማው አስቀድሞ የተካሄደ ውይይት ነው። የለውጥ እንቅስቃሴዎቹ የቀሰቀሱትን የመነሳሳት ስሜት ተንተርሶ የለውጡን ምንነትና ዘለቄታ እንዲሁም የዜጎችን ሚና ለመዳሰስ የታለመ ተከታታይ ውይይት ነው። ተወያዮች የቀድሞ የአዲስ አበባ እና የኢትዮጵያ ንግድ ምክር ቤቶች ፕሬዚደንት አቶ ብርሃነ መዋ ከዋሽንግተን ዲሲ፣ የአዲስ አበባ ዩኒቨርሲቲ የሥነ ጥበብ ታሪክ ትምህርት ክፍል መምህሩ አቶ አበባው አያሌውና ሙሐዘ ጥበባት ዲያቆን ዳንኤል ክብረት ናቸው። የተከታታይ ውይይቱ አዘጋጅና አቅራቢ አሉላ ከበደ ነው። የምሽቱም አጠር ያለ የመጀመሪያው ክፍል ተወያዮቹ የቀዳሚውን አጋጣሚ ምንነት ወይም የቅዳሜውን የቦምብ ፍንዳታ ምንነትና አንድምታ በሚመረምሩበት ይንደረደራል። ቴዎድሮስ፣ የሶስታችሁንም በቅድሚያ ለጊዜያቸው አመሰግናለሁ። በተከታታይ የምናደርጋቸው ውይይቶች፣ አቶ አበባውና አቶ ብርሃነ ለብዙዎች ሕይወት መጥፋት ምክንያት የሆነው ድንገት ከመከሰቱ አንድ ቀን በፊት በዋዜማው ያን በተለየ ስሜት የታየ በተለየ ስሜት የሚጠበቀ ቀን ከወዲሁ እያሰባችሁ እለቱንና ከእለቱ በፊት የነበሩ ሁኔታዎችን አሻግረው በሚወስዱ ሀሳቦች ዙሪያ ውይይት አድርጋችሁ ነበረ። ባለፈው ቅዳሜ የተከሰተው የአሳዛኝ ድንገት ግን ያን የተለየ ቀን ስሜት የተሻማም ይመስላል። አሉታዊ የሆነውን ያህል ታዲያ የብዙዎች ልብ ተሰብሮም ያበቃበት አይደለም። ከዚያም በኋላ የቀጠሉ የተስፋ ስሜቶችና ይልቁንም ተጠናክረው የመጡ ሁኔታዎችን ታዝበናል። እስኪ እነኚህን ሁኔታዎች በምንገመግብበት እንደርደር። የቅዳሜው ክስተት የፈጠረውን አሳዛኝ ሁኔታ ከሱ አልፈው ደግሞ የመጡትንና ምናልባትም እንደ አቅጣጫ በጠቅላይ ሚኒስትሩም ሆነ በህዝቡ ዘንድ የፈጠረውን ስሜት የሚቀጥሉት ሁኔታዎች ላይስ ምን አጥልተዋል? አዎንታዊ ወይም አሉታዊ ተባባርሶ አስቀድም ቅዳሜ ትልቅ ቀን ነበረ። በኢትዮጵያ ታሪክ ውስጥ መቸም እንደ አንድ ሊመዘገብ የሚችል ቀን ነው። በአንድ በኩል ህዝብ በራሱ ፍላጎት ወድዋጭም ሳያስፈልገው ወጥቶ ይህን እደግፋለሁ፣ መሪውም ያካሄዱትን ለውጥም አብሬ እጋራለሁ፣ ከጎን ቆማለሁ የገለጸበት ነው። እግል ያሚያክል ደግሞ በኢትዮጵያ ታሪክ ውስጥ ለመጀመሪያ ጊዜ ባልተለመደ ሁኔታ በህዝባዊ ሰልፍ ላይ ቦንብ ፍንዳታ ጥቃት የደረሰበት ነው። እንግዲህ ኢትዮጵያ ከአስራ ዘጠኝ ስልሳ ስድስት እንኳ ባንል ማለት ነው ከዛ በፊትም በርካታ ሰልፎችን አስተናግዳለች። ህዝባዊ አደባባዮች ላይ ህዝብ ወጥቶ የሚደግፈውን ደግፈዋል። ንጉሥ ተፈሪ መኮንን እንደግፋለን ብሎ ይሄ መሀል ሰፋሪ ሰራዊት የሚባሉ ዛ ሜዳ ላይ ብዙ ሰልፍ አድርጎ ያ እንኳ አንድ ጥይት ሳይተኮስ የታጠቀ ኃይል ወጦ ማለት ነው። ምንም ነገር ሳይደረግ ሁሉም ነገር በሰላም ተጠናቆ የሀሳብ ልዩነት ሊኖር ይችላል። የአለማል ልዩነት ሊኖር ይችላል። አንዱ ሊያቀነቅን የሚደግፈውን ሊደግፍ ወጦ ሊሆን ይችላል። የሚያኮርፈው ደግሞ ቤቱ ቁጭ ብሎ የሚታዘበውን ታዝበው ሊሆን ይችላል። ግን አሁን ባለፈው ቅዳሜ ያየ ነው። ምንድን ነው ለመጀመሪያ ጊዜ አንደኛ ህዝብ የሚያክል እንኳ በሉጣ ደግፍ ምን አልተባለም። በአብዛኛው በራሱ ስሜት ነው የወጣው። ሁለተኛ ደግሞ እንደ አዲስ የምንመለከትበት ምክንያት ምንድነው? በህዝብ ስብሰባ ላይ በህዝብ አደባባይ ላይ እንደዛ አይነት የቦምብ ጥቃት እንዳታ መካሄድ ነው። ይሄ አዲስ ያደርገዋል። ከዛ በኋላስ ምንድን ነው የሆነው? ሰልፉ ላይ ነበርኩ። እስጢፋኖስ ቤተክርስቲያን ገባ ብሎ የቱሪስት ገጸ በረከት የሚሸጥባት ሱቅ አለች። ከዛች ፊት ለፊት አካባቢ ነው የነበር ሰልፉ መሀል ላይ ነው። ጠቅላይ ሚኒስትሩ ንግግር ሲያደርጉ ሁላችንም እየሰማን ነበረ። ያጭርም ስለሆን አይታየኝም። ግን መሀል ላይ ያ ፍንዳታ ሲከሰት ሁላችን ሰምተናል። እጀገሚ የተወሰነው ሰው ምን እንደሆነ አላወቅም። ግን አስተውሎ ለሚመለከት ሰው ጓድ መንግስቱ ንግግር የሚያደርጉበት የነበረ አሁን ባቡር ሀዲድ ተሰርቶበታል ያው መሀል ላይ አምዶች አምዶች ንትን ብሎ ማለት ነው። እዛ ላይ የነበሩ ፖሊሶች መሯሯት ጀመሩ። ይሄ የባቡር ሀዲዱ ከተሰራበት ጋር አንድ ይሄ የትራፊክ አንጸባራቂ ቀይ ንስ አይነት የለበሰ ሰው ጭንቅላቱን ይዞ በሁለት እጁ ወደ ሲር እኔ አጠገቤ ቢኒያም ብለው ጓደኛ ያለ ከሱ ጋር ነበር የወጣ ነው። ቢኒያ የሆነ ነገር ተከሰቷል እዚህ ጋር፣ አይ የመድፍ ተኩስ ነው አለ። የመድፍ ተኩስ እዚህ ላይ እንድት ልለጣ የሚችለው እኛ ወጣን ወደ ዛን ሆን ነው። በኋላ መሀል ላይ በስማት ጀመር። ያ እንኳ ሁኖ ህዝቡ ምንድን ነው ይሄ ተከስቷል ተወሰኑ ሰዎች ተጎድተዋል ብሎ የመኮንንን የምንም ነው ከጠቅላይ ሚኒስትሩ ጋር አብሮ የመቆምና እስካሁን ለታዩ ነገሮች ደግሞ ድጋፉን የመስጠት ነው ያሳየው። ያ ሁሉ ህዝብ የወጣበት ሰልፍ እኔ በህይወቴ በጣም ከሚገርሙ ድንቅ ነገሮች ይሄ ነው። መልካም፣ ይሄ በአብዛኛው ስሜትን የሚሰቅዘው ባልተለመደ ድንገትነቱም ሆነ ከነበረው ተስፋ ጋር በንጽጽር የገጠመው አደጋ ለብዙዎችም ህይወት መጥፋት ምክንያት የሆነው ድንገት ብዙ እንደሚያነጋግር እረዳለሁኝ። ነገር ግን ወደሚያሻግሩ ነገሮች ከትላንትና ወደፊት ከምናያቸው ነገሮች ጋር እያዛመድን አንዳንድ ሀሳቦች እንድትፈነጥቋል። ዲያቆን ዳንኤል፣ እንደ አቶ አበባው ሁሉ እንደ ተከታተሉ ታውቃለሁ። ኢትዮጵያ ወደ አንዳች ትርምስ ውስጥ ገባ ይሆን የሚል ስጋት በነበረበት ሳይሆን ከዚያ የተለየ ሁኔታ ተስፋ በፈነጠቀበት ጊዜ ነው። ይህ አሳዛኝ ድንገትም ቢከሰት አሁን ያለ ነውና፣ እንዴት ይገመግሙታል እርሶስና? ወደፊት የሚያራምዱ መንገዶችንስ እንዴት ነው የሚያዩት? ቅድም አበባው እንዳለው የነበረው የህዝቡ ስሜት ቅድም የተገለጸው ነው። ምናልባት አንዳንድ ባለሙያዎች በቅርበት ጉዳዩን የተከታተሉት ያሉትን ብቻ ለመጨመር፣ ከዚህ በፊት እንደዚሁ ሰልፍ ላይ ሳይሆን በባያ ቦታዎች ወይም አስቸጋሪ ቦታዎች ላይ አደጋዎች ሲጣሉ ህዝቡ ከዛ ቦታ ሸሽቶ ወደየቤቱ ለመሄድ በሚፈጥረው ትርምስ ነበረ ሰዎች የሚቆዱት ይሄ ቦምብ በተጣለበት ጊዜ ግን ህዝቡ ከአካባቢው አበባው ከቦታው ራቅ ብሎ ስለነበረ ነው። ይሄ በቦታው የነበሩትን ሰዎች አግኝቻቸዋለሁ። የነበሩትም የጥበቃ አካላት፣ ሌሎችም የሚናገሩት ህዝቡ ከቦምቡ ከመሸሽ ይልቅ ቦምቡን ያደረሱትን አካላት ለመቆጣጠር እና በጭራሽ ሁለትና ሶስተኛው አደጋ እንዳይደርስ ለማድረግ በቀጥታው አደጋው እንደደረሰበት ቦታ ነበር ያመራው። ይሄ በጣም አስደናቂ ነገር ነው። የህዝቡንም ስሜት የሚያሳይ ነው። በጭራሽ ይሄ የተጀመረ ለውጥ ወደኋላ እንዲመለስ ፈቃድ እንዳልነበረው፣ ፍላጎት እንዳልነበረው ያሳየ ነው። ከዛ በኋላም ሰልፎቹ አልቆሙም። አዲስ አበባ ላይ የነበሩት ወደ ስነ ሀገር ሄደው ዛሬ በትንሽ ከተሞች ሳይቀር የድጋፍ ሰልፍ የሚደረግበት ከከተሞች አልፎ ማረሚያ ቤት የታሰሩ ሰዎች ሳይቀር የድጋፍ ሰልፍ የሚያደርጉበት ደረጃ ላይ ደርሷል። ትናንት በነበረው ስብሰባ ጠቅላይ ሚኒስትሩ እንዳሉትም ለውጥ አራማጆችን በቦምብ መግደል ይቻላል እንጂ ለውጥን በቦምብ መግደል አይቻልም ያሉት ነገር በትክክል የተፈጸመበት ያየሁት። ከዛ በኋላ ከብዙ ሰዎች ጋር ስናወራ ልባቸው በጣም ቀነከረ። በጭለሽ ወደኋላ ኋላ መመለስ የለብንም የሚል እነሱ ብቻ አይደሉም። ሆስፒታሉ ውስጥ ተኝተው ያሉት እና የተጎዱት ልጆች በጣም ያስቡ የነበረው እና አንዱም ጠቅላይ ሚኒስትሩ ወደ ሆስፒታሉ እንዲሄዱ ያደረጋቸው የእነሱ መትረፍና አካል መጎዳት ሳያሳስባቸው ጠቅላይ ሚኒስትሩ በህይወት ናቸው ወይ የሚል ነበረ የመጀመሪያው ጥያቄያቸው። እና ይሄ በጣም አስደናቂ ነበረ። በኢትዮጵያ ታሪክ ምናልባት እንደ አልፎ አልፎ በድርሳናት የምናነበውን በአይናችን ያየንበት ታሪክ ነው። ለጠቅላይ ሚኒስትሩ ሚዲ በሚያናግሯቸው ጊዜ ዋናው እንኳን ሰው ተረፉ እንጂ ከዚህ በላይ መስዋዕት ለ ዝግጅ ምን የምል ለውጡን ለሚመራው አካልም ለውጡን ለሚከተለው ህዝብም ትልቅ ና የሆነ ነገር ነው የተከተለው ና በሀገሪቱ ውስጥ ሁለት አይነት ለውጥ ቅድም ከነሳ አንጻር ሊያመጣ ይችላል ብዬ ያስባል። አንድ ህዝቡ ለውጡ እንዳይቀለበስ ራሱን ዘብ አድርጎ እንዲቆም አድርጎታል ያደርገዋል። ሁለተኛ መንግስትም እንግዲህ ሰሞኑን የጠቅላይ ሚኒስትር ቢሮውም እንዳለው ምሳሌ ያኔ እንትኑ በተደረገበት ሰአት መብራት ከተማ ውስጥ በተለይ በዋና ዋና ቦታዎች እንዲጠፋ ተደርጎ ነበረ። በዛ ሰዓት የስልክ መስመሮች ተቋርጠው ነበረ። ብዙ ነገሮች ተከናውነው ነበረ። እና ያ የሚያሳየው ታቅዶ ተሰራ አንድ አቅም ያለው ስልጣን ያለው አካል እንደሰራው የሚያሳዩ ነገሮች እንዳ ያመለክታል። እና ያንንም ለመወጣት እና አገሪቱን ከዳግም ጥፋት ለመጠበቅ አሁን የጥበቃ ይሉም የጸጥታ ይሉም ሌሎቹም እርምጃዎች እየተወሰዱ እንመለከት። ደግሞ መንግስታዊ መዋቅሩም ላይ ለውጥ ያመጣል፣ የህዝቡ ማስተሳሰብ ላይ ለውጥ ያመጣል። የሁለቱ ተደምሮ እንግዲህ አገሪቱን ወደ ሰላም ይወስዳታል ብለን ተስፋ እናደርጋለን። የሚታለፉ መሰናክሎች መኖራቸውን እያመላከታችሁ ነው። አቶ ብርሃናን በዋዜማው ባደረግነው ውይይታችን ላይ ከዘጠኝ መቶ ዘጠና ሰባት ምርጫ በኋላ እርስዎ አገር ሲለቁ ይመለሱ እንደሆን እንኳን ብዙም ተስፋ ባላደረጉበት በስሜት በተዋጠ መንፈስ ገልጠውታል የነበረውን ሁኔታና ዛሬ ያደረቦትን ስሜት ይሄ ድንገት የቀየረው ነገር ይኖር ይሆን? ከቀየረውስ ወዴት? የተከበራቸው አድማጮች ውይይቱ አልተጠናቀቀም፣ በነገው ምሽት ይቀጥላል። ወደ ተከታዩ ዝግጅት እናልፋለን። አፍሪካ በጋዜጦች አዘጋጅና አቅራቢ አዳነች ፍሳሀይ ነች። አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የኢትዮጵያና የኤርትራ የሰላም ግንኙነት፣ የኢትዮጵያ የባህር ኃይል ግንባታ እቅድ፣ የደቡብ ሱዳን የሰላም ስምምነት የሚሉትን ርዕሶች ነው በዛሬው አፍሪቃ በጋዜጦች ቅንብራችን የምንመለከተው። የኤምኤስኤን ኒውስ ኢትዮጵያና ኤርትራ ከ20 ዓመታት በኋላ ለመጀመሪያ ጊዜ እየተነጋገሩ ነው ኢትዮጵያውያን የኤርትራን መልእክተኞች ቀይ ምንጣፍ አንጥፈው በአበባ ጉንጉን፣ በትግርኛና በአማርኛ በተጻፉ መፈክሮችና በሙዚቃ ተቀብሏቸዋል፣ ይላል። የኢትዮጵያና የኤርትራ ግንኙነት ከድንበር በላይ ነው። በሁለቱም አገሮች መካከል ሰላም ሲመጣ መላ ምስራቅ አፍሪካን ይጠቅማል ሲሉ የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ ዓለም መናገራቸውን የኤምኤስን ዘገባ ጠቅሷል። በአዲስ አበባ ጉብኝት መደረጉ መልካም ነው፣ ነገር ግን ወደ ሰላም የሚያመራ የመጀመሪያ እርምጃ ነው ይላሉ የፖለቲካ ተንታኞች። ስለምን እንደሚነጋገሩ የምናውቀው ነገር የለም ይሁንና የኤርትራ መልእክተኞች አዲስ አበባ መግባታቸው ራሱ ጠቃሚ ነው፣ ሁለቱን ሀገሮች ወደ አዎንታዊ ጎዳና እንዲያመሩ ይረዳል ሲሉ የኤርትራን ፖለቲካ የሚያጠኑት ሚኬላ ሮንግ ገልጸዋል። ሚኬላ ሮንግ አያይዘውም ከዚህ ቀደም በሁለቱ ሀገሮች መካከል ግጭት ስላስነሳው ጉዳይ ለመነጋገርና ድርድር ለመጀመር ጥረት ለማድረግ የኤርትራ መልእክተኞች አዲስ አበባ የሄዱት የባድመ የድንበር ውጊያ በተጀመረበት በ1998 ዓ ም ነበር። ኤርትራውያኑ ልኡካን ታዲያ ባልተጠበቀ ሁኔታ ሹልክ ብለው ወጡ ማለታቸውን ኤም ኤስ ኤን ኒውስ አውስቷል። ጠቅላይ ሚኒስትር አብይ አህመድ ለውጥ የማምጣት ፍላጎት እንዳላቸው፣ ከውስጥና ከውጭ ተጽዕኖ እንዳለባቸው፣ ከኤርትራ ጋር ያለው ችግር መፍትሄ እንዲያገኝ ከአውሮፓ ህብረትና ከዩናይትድ ስቴትስ ተጽዕኖን እየተደረገባቸው መሆኑን ሚካላ ሮንግ መናገራቸውን ዘገባው ጠቅሷል። የኤርትራውን ፕሬዝደንት ስልጣን ላይ ያቆየው የድንበሩ ግጭት ነው። ሰላም ከተገኘ ግን ፕሬዝደንቱ ለውጥ እንዲያደርጉ ተጽዕኖ ሊደረግባቸው እንደሚችል የፖለቲካ ተንታኞች ይናገራሉ። ገደብ የሌለው ወታደራዊ አገልግሎት እንዲቆም፣ መድብለ ፓርቲ እንዲኖር የሚፈቅደው ሕገ መንግሥት ተግባራዊ እንዲሆን ጥያቄ ሊቀርብ ይችላል። ለዚያን ያህል ጊዜ በጠላትነት የቆዩት ሀገሮች ከመቅጽበት ሊተማመኑ እንደማይችሉ በአፍሪቃ ቀንድ ጉዳይ ጠቢብ ማርቲን ፕላውት ጠቁመዋል። ስለሆነም የመጀመሪያው እርምጃ የመተማመን ሁኔታ መፍጠር መሆኑን ፕላውት ሲያስረዱ፣ የአፍሪካ ሕብረት በአልጀርስ የሰላም ስምምነት የታዛቢነትና የአስተባባሪነት ሚና ስለነበረው የመተማመን ሁኔታን በመፍጠር ረገድ ትልቅ ሚና ሊጫወት ይችላል ማለታቸውን የኤምኤስኤን ኒውስ ድረገጽ ዘግቧል። የቢቢሲ ማለትም የብሪታንያ ዜና ስርጭት ኮርፖሬሽን ድረገጽ በአሁኑ ወቅት በየብስ የተከበበችው ኢትዮጵያ ለምን መልሳ የባሕር ኃይል ለመገንባት እንደፈለገች ያትታል። ጠቅላይ ሚኒስትር አብይ አህመድ በቅርቡ በቴሌቪዥን ባደረጉት ንግግር ከአፍሪካ ጠንካራ ከሆኑት የየብስና የአየር ኃይል አንዱ መስርተናል፣ ለወደፊትም የባሕር ኃይል መገንባት አለብን ብሎ እንደነበር የቢቢሲው ዘገባ ጠቅሷል። ኢትዮጵያና ኤርትራ ከተዋጉ ወዲህ ኢትዮጵያ እንደ ድሮው የኤርትራን ወደቦች ለመጠቀም ስለማትችል ሌላ አማራጮች መፈለግ ስለነበረባት ነው። በቅርቡ በጅቡቲ ወደብ የአክሲዮን ድርሻ ለመግዛት ስምነት የፈረመችው ኢትዮጵያ ወደ ውጭ ከምትልካቸውና ከምታስገባቸው እቃዎች 95 ከመቶ የሚተላለፉት በጅቡቲ ወደብ በኩል መሆኑን የቢቢሲ ድረገጽ ላይ የወጣው ጽሑፍ ጠቅሷል። አዲስ አበባ 759 ኪሎ ሜትር ርቀት ባለው የሃዲድ መስመር በኩል ከዶር አሌ ወደብ ጋር የተገናኘች መሆኗን ዘገባው ጠቅሷል። የባቡር ሀዲዱ ከወደቡና ወደ ባቡሩ የሚዘዋወሩትን ጭነቶች ብዛት ከፍ ማድረጉን፣ በጅቡቲ ወደብ ካለው የጭነት እንቅስቃሴ ቢያንስ ሰባ ከመቶው የኢትዮጵያ መሆኑን የቢቢሲ ዘገባ ጠቅሷል። የመንግሥት ይዞታ የሆነው የኢትዮጵያ የጭነትና የሎጂስቲክስ አገልግሎት ኃላፊ ሮባ መገርሳ አካዋቅ ጅቡቲ በውጭ አገራት የባህር ቁጥጥር ስር መሆኗን እንዳሳሰባቸው ለብሉምበርግ የዜና አገልግሎት ተናግረው እንደነበር የቢቢሲ ዘገባ አውስቶ ዩናይትድ ስቴትስ፣ ቻይና፣ ጃፓንና ፈረንሳይ ጅቡቲ ውስጥ ወታደራዊ ሰፈር እንዳላቸው ገልጿል። ለወደፊቱ ጅቡቲ ስለ መጻኢ ዕድሏ ራሷ ለመወሰን የማትችልበት ደረጃ ላይ ልትደርስ እንደምትችል በመገንዘብ ያሳስበናል ሲሉም አቶ ሮባ መናገራቸውን ዘገባው ጠቅሷል። የባህር ኃይል መመስረቱ የጸጥታ ሁኔታው አስተማማኝ ባልሆነ የቀይ ባህር አካባቢ 11 የኢትዮጵያ የንግድ መርከቦችን ለመጠበቅም ሊረዳ እንደሚችል ባለሥልጣኑ መጠቆማቸውን ዘገባው አክሏል። በአሁኑ ወቅት 11 የኢትዮጵያ የንግድ መርከቦች የሚገኙት ጅቡቲ ሲሆን በፋርስ ባሕረ ሰላጤ ሀገሮች፣ በህንድ ንዑስ አህጉር ቻይና፣ ኮሪያ፣ ጃፓን፣ ሲንጋፖር፣ ደቡብ አፍሪቃና ኢንዶኔዥያ ወደሚገኙት ወደቦች ይንቀሳቀሳሉ። ኢትዮጵያውንም ቢሆን የሲቪል የባህር ጉዳይ ተቋም አላት። ይኸው ተቋም በየዓመቱ ከ500 በላይ የማሪን ኢንጂነሮችንና የኤሌክትሮ ቴክኒካል ኦፊሰሮችን ያሰለጥናል። አሁን ደግሞ በየዓመቱ ከ1000 በላይ ኦፊሰሮችን የማሰልጠን እቅድ አለው። ጠቅላይ ሚኒስትር አብይ ስልጣን ከያዙ ወዲህ የወደብ ተደራሽነትን ለማስፋትና ለአገልግሎት የሚከፈለው ወጪ ዝቅ እንዲል የፖርቱ ሱዳን ተደራሽነት ለማግኘት ከሱዳን ጋር ውል ተፈራርመዋል። ኢትዮጵያ ቀደም ሲልም ከሶማሊላንድ የበርበራ ወደብ ጋር የ19 ከመቶ ድርሻ ለማግኘት ተስማምታለች ሲል የቢቢሲ ድረገጽ ላይ የወጣው ዘገባ ጠቅሷል። አሶሺየትድ ፕሬስ የዜና አገልግሎት በበኩሉ የደቡብ ሱዳን ተዋጊ ወገኖች በዘላቂነት ተኩስ ለማቆም መስማማታቸውን ዘግቧል። የደቡብ ሱዳን መንግሥትና የተቃዋሚዎች መሪ ሪክ መቻር ባለፈው ረቡዕ የፈረሙት ስምምነት በሰባ ሁለት ሰዓታት ውስጥ ተግባራዊ እንደሚሆን ታውቋል። የአገሪቱ ዜጎች ግን በዚህ ስምምነት መጽደቅ ላይ ጥርጣሬ ማንጸባረቃቸው እንዳልቀረ የአሶሽትድ ፕሬስ ዘገባ ጠቅሷል። ፕሬዚደንት ሳልቫኪር እና የተቃዋሚው መሪ ሪክ መቻር ኸርቱም ሱዳን ላይ ፊት ለፊት ተገናኝተው ከተነጋገሩ በኋላ የሰላሙ ስምምነት እንደተፈረመ የደቡብ ሱዳን መንግሥት ማረጋገጡን ዘገባው አውስቷል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ዳርፉር ውስጥ እየተዋጉ ያሉ ወገኖች ሁሉ ብረት እንዲያወርዱና የዘላቂ ሰላም መፍትሄ ለማግኘትም ከዓለም አቀፉ ማኅበረሰብ ጋር እንዲሰሩ የዩናይትድ ስቴትስ የእንግሊዝና የኖርዌይ መንግስታት ጥሪ ማድረጋቸውን አስታውቋል። የዛሬው ርዕሰ አንቀጽ የካርቱም መንግስት ፖሊሲዎች አረብ ባልሆኑ የሀገሪቱ ዜጎች ላይ ልዩነት አድርገው በደል ያደርሳሉ በሚል የታጠቁ ተቃዋሚዎች በአውሮፓ የዘመን አቆጣጠር በሁለት ሺህ ሦስት ዓመተ ምሕረት በምዕራብ ሱዳኗ ዳርፉር ዓመፅ ማንሳታቸውን ርዕሰ አንቀጹ ያስታውስና መንግሥቱም ዓመፁን ለመመከት እንዲሁም አማጽያኑንም ለመውጋት ወታደሮችንና ጃንጃዊድ የሚባሉ ታጣቂዎችን ማሰማራቱን ይናገራል። ይሁን እንጂ ይላል ርዕሰ አንቀጹ፣ የጃንጃዊድ ታጣቂዎች በመቶዎች ሺዎች የሚቆጠሩ ሰዎች የተገደሉበትንና ሁለት ሚሊዮን ሰው የተፈናቀለበትን ሰብዓዊ ቀውስ ያስከተለ በሲቪሉ ሕዝብ ላይ እጅግ የበረታ የጭካኔ አድራጎትን መፈጸምን መረጠ። አካባቢውን ለማረጋጋት በ2007 ዓመተ ምሕረት ዩናሚድ በሚል ምሕፃር የሚጠራው የአፍሪካ ኅብረትና የተባበሩት መንግሥታት ድርጅት ጥምር ዘመቻ ዳርፉር ላይ መሰማራቱን ርዕሰ አንቀጹ ይናገራል። በርካታ ቁጥር ያላቸው ተኩስ የማቆም ስምምነቶች ቢፈረሙም በ2006 እና በ2011 ዓ ም የተፈረሙ ሁለት የሰላም ስምምነቶች ቢኖሩም ከዋነኛ ተቀናቃኝ ቡድኖች መካከል ሁለቱ የፍትሕና የእኩልነት ንቅናቄ ጅብሪል ኢብራሂም እና የሱዳን ነፃ አውጪ ጦር አብዱልዋሂድ ስምምነቱን ሳይፈርሙ መቅረታቸውን ጠቁመዋል። የሱዳን ነፃ አውጪ ጦር አብዱልዋሂድ በማንኛውም የሰላም ስምምነት ውስጥ ላለመግባት በተደጋጋሚ አሻፈረኝ ማለቱን በጸብ ላለመፈላለግ የተናጠል ውሳኔ ላይ ላለመድረስ መወሰኑንና ይልቁንም ከመንግሥት ኃይሎች ጋር በግጭቶች ለመቀጠል መምረጡን ርዕሰ አንቀጹ አመልክቷል። ግጭቶች ባለፈው መጋቢት እንደገና አገር ሽተው መንግስቱ የወታደሮቹን ቁጥር መጨመሩንና ውጊያው መባባሱን ገልጾም በያዝነው ሰኔ ውሰኔ መጀመሪያ አካባቢ የሱዳን ነፃ አውጪ ጦር አብዱልዋሂድ በማዕከላዊ ዳርፉር ግዛት በገባበት ግጭት ምክንያት እንደገና በሺሆች የሚቆጠሩ ሲቪሎች መንደሮቻቸውን እየጣሉ እንዲሸሹ ያደረጋቸው መሆኑን አስታውቋል። ባለፈው ሰኔ 12 የዩናይትድ ስቴትስ የእንግሊዝና የኖርዌይ መንግስታት ባወጡት የጽሑፍ መግለጫ ውጊያውንና በዳርፉር ጀበልማራ አካባቢ የተቀሰቀሰውን ጎሳ ግጭት ማውገዛቸውን አመልክቷል። መንደሮች የተቃጠሉበትን ከፍተኛ ቁጥር ያላቸው ሰላማዊ ሰዎች የተገደሉበትን የተጎዱበትንና ዘጠኝ ሺህ ሰው የተፈናቀለበትን ሁከት መከራ ሲቪሉ ህዝብ ተሸክሞ እንዲቀጥል ተገዷል ብሏል። መግለጫው ለዳርፉር ግጭት አንዳችም ወታደራዊ መፍትሄ እንደሌለ የጠቆመው የሀገሪቱ መግለጫ አደፍራሾች ባላቸው ወገኖች ላይ ማዕቀብ የመጣል ሐሳብ ግምት ውስጥ እንዲገባ ማሳሰቡንም ርዕስ አንቀጹ ጠቅሷል። ተዋጊዎቹ ወገኖች ሁሉ ወታደራዊ እንቅስቃሴዎቻቸውንና በጸብ መፈላለጋቸውን በአፋጣኝ እንዲያቆሙ ያልተገደበ ሰብአዊ አቅርቦት እንዲደርስ መንገድ እንዲከፍቱና ቋሚ ተኩስ የማቆም ስምምነት ላይ እንዲደረስም በአፍሪካ ህብረት ከፍተኛ ቡድን በሚመራ የሰላም ሂደት ውስጥ እንዲሳተፉ ሦስቱ መንግሥታት ማሳሰባቸውን ርዕሰ አንቀጹ አስታውቋል። በግጭቶቹ ውስጥ እየተሳተፉ ያሉ ወገኖች ሁሉ መታቀብ እንዲያሳዩና ወደ መፍትሔ ለመዝለቅ ወደሚያስችል ድርድር እንዲገቡ መግፋቷን ዩናይትድ ስቴትስ ትቀጥላለች ብሏል ርዕሰ አንቀጹ። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። ክቡራትና ክቡራን አድማጮች የምሽቱ ዝግጅታችን በዚሁ ተጠናቀቀ። በምሽቱ ፕሮግራሟን ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ እኔ ሰለሞን ክፍሌና እኔም ሶሎሞን አባተንን አብራችሁን ስለቆያችሁ እናመሰግናለን። ክቡራትና ክቡራን ቀጥሎ የትግርኛው ዝግጅት ይቀርባል። በእኛ በኩል ሰላም፣ ደህናደሩ። እስከ ዝግጅታችን ፍጻሜ ከቴዲ አፍሮ ማር እስከ ጠዋፍ ወይም ብራና ጋር እንተዋችሁ። ጤና ይስጥልን፣ ደህናደሩ Now, what we It's the It's the now, the